የሶማሌ ብሔራዊ ክልላዊ መንግስት የቀድሞ ፕሬዚደንት ጉዳያቸውን የሚመረምረውን ፍርድ ቤት ነፃም ገለልተኛም አይደለም ሲሉ ተናገሩ። ፍርድ ቤቱ በበኩሉ ነፃና ገለልተኛ እንደሆነ ገልጾላቸዋል። ከዚያ በኋላ ጠበቆቻቸውን እንዳሰናበቱና እንደማይከራከሩ ቢናገሩም ፍርድ ቤቱ ተለዋጅ ቀጠሮ ቆርጧል። መለስካቸው አመሃ ዝርዝር አለው። አቶ አብዲ መሐመድ ዑመር የሶማሌ ብሔራዊ ክልላዊ መንግስት የቀድሞ ፕሬዚዳንትና ሌሎች ተከሳሾች ዛሬ ፍርድ ቤት ቅጽር ግቢ ሲደርሱ ከወትሮው በተለየ ሁኔታ የማረሚያ ቤት ጥበቃ እና የፌዴራል ፖሊስ አባላት በብዙ ቁጥር ተገኝተዋል። በቀደመው ችሎት በተቀጠረው መሰረት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በአቶ አብዲ መሐመድ እና በሌላኛዋ ተከሳሽ ዘምዘም ሐሰን አህመድ ላይ አቃቤ ሕግ አሻሽሉ ባቀረበው ክስ የክስ መቃወሚያ ያቀርቡ እንደሆነ ጠይቋቸዋል። ወይዘሮ ዘምዘም መቃወሚያ እንደሌላቸው ሲገልጹ፣ የአቶ አብዲ መሐመድ ጠበቆች አቤቱታ እንዳላቸው አቃቤ ሕግ ክሱን ለማስረዳት 213 ምስክሮችን በደንበኛቸው ላይ እንደቆጠረ ይሁንና ማንነታቸውን እንደማያውቁ መግለጽ ሲጀምር ፍርድ ቤቱ ይህን ማስረጃ በሚሰማበት ጊዜ የሚቀርብ እንደሆነ ሲያስረዳ አቶ አብዲ መሐመድ እጃቸውን አውጥተው በማስፈቀድ በፍርድ ቤቱ ላይ ያላቸውን ጠንካራ ተቃውሞ አሰምተዋል። አቶ አብዲ መሐመድ ውመር የእሳቸውም ሆነ የጠበቆቻቸው የመናገር መብታቸው የተነፈጋቸው መሆኑን አቃቤ ሕግና ፍርድ ቤቱ ብቻ እንደሚናገር ፍትሐዊ ፍርድ አገኛለሁ ብለው እንደማያምኑ፣ ጉዳያቸውንም ነጻና ገለልተኛ ሆኖ ያይልኛል ብለው እንደማያምኑ ለፍርድ ቤቱ ተናግረዋል። ፍርድ ቤቱ በበኩሉ ተከሳሹም ሆነ ጠበቆቻቸው እንዲናገሩ እድል ድል እየሰጠ እንደሆነ ተርጓሚው በሚያስፈልግበት ጊዜ ሁሉ እየተመደበ እንደሆነ ገልጾ ፍርድ ቤቱ ነጻና ገለልተኛ ሆኖ ዳኝነቱን እንደሚሰጥ አስረድቷቸዋል። አቶ አብዲ መሐመድ ዑመር በመጨረሻ የክስ መቃወሚያ እንደማያቀርቡ፣ ክርክርም እንደማያደርጉ ጠበቆቻቸውንም ያሰናበቱ መሆናቸውን ቢገልጹም ፍርድ ቤቱ አቤቱታቸውን በጽህፈት ቤት እንዲያቀርቡ ለጠበቆች ትእዛዝ ሰጥቶ ተለዋጭ ቀጠሮ ለነሐሴ 13 ቀን 2011 ዓ.ም ቆርጦ ተነስተዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ